አሜሪካ ውጭ ጉዳይ መስሪያ ቤት ስቴት ዲፓርትመንት የኢትዮጵያን ወቅታዊ ሁኔታ አስመልክቶ መግለጫ አውጥቷል። የኢትዮጵያ መንግስት በቅርቡ በኦሮሚያና በአማራ ክልሎች በተካሄዱ ተቃዋሚዎችና አመጾች የተነሳ ባለፈው ቅዳሜ ያወጣውን የአስቸኳይ ጊዜ አዋጅ ተገንዝበናል ይላል መግለጫው ሲጀምር። አዋጁ ሊያስከትል የሚችለው ተጽዕኖም አለው። ለምሳሌ ያለማዘዣ ሰዎችን ማሰር፣ የኢንተርኔት አገልግሎትን ማገድ ጨምሮ ሀሳብን የመግለጥ ነጻነቶችን መገደብ፣ ሕዝባዊ ስብሰባዎችን መከልከልና የሰዓት እላፊ አዋጅን መደንገግ ይገኙባቸዋል። ይህ አዋጅ በዚህ መልኩ ስራ ላይ ከዋለ ችግሩን ያባብሳል፣ የፖለቲካ ቀውሱን ግን አይፈታም ይላል መግለጫው። የፖለቲካ ዲሞክራሲያዊነትና መሰረታዊ ሐሳብን በነጻነት የመግለጽ አስፈላጊነት ናቸው። እናም የህዝብን ጥያቄና በአጠቃላይ የኢትዮጵያን ህዝብና የተቃዋሚ ሰልፈኞችን ጥያቄ መፍታት አስፈላጊ ነው። ለኢትዮጵያ መንግሥት በተደጋጋሚ ያደረግነውን ጥሪ ዛሬም እንደግማለን ይላል መግለጫው። ይህም ዜጎቹን እንዲያከብር ሕገ መንግስቱ የሚፈቅድላቸውን ሀሳብን የመግለጥና የመደራጀት መብቶችን እነዚህን መብቶቻቸውን በሰላማዊ መንገድ የጠየቁትን በማሰሩ እንዲፈታ እንጠይቃለን። በነጻነት ትችት የሚያቀርቡ ድምፆችን ማፈንና ብሎም ቁጥጥር ስር ማዋል ራስ ላይ ኪሳራ ከማስከተሉም በላይ የበለጠ ቀውስ ያስከትላል። ሁሉም ኢትዮጵያውያን የሚቀበሉት መፍትሄ ላይ እንዳይደረስም እንቅፋት ይሆናል። በኢትዮጵያ ምንም አይነት የአመጽ እርምጃ እንዳይቀጥል ሁሉንም ወገኖች እናሳስባለን ይላል የስቴት ዲፓርትመንት መግለጫ። ኢትዮጵያ አስተዳደሯዋን እንድታሻሽል ሰላማዊ ውይይት ነው መፍትሄው ብሎ በጣም በርካታ ንጹሐን ዜጎች ሞተዋል፣ በጣም ከፍተኛ ውድመት ተካሂዷል። ሰኞ ዕለት ፕሬዚዳንት ሙላቱ ለፓርልማ ባደረጉት ንግግር አንዳንድ የህዝቡን ጥያቄዎች ለምሳሌ የመሬት ይዞታን መብት፣ የምርጫ ህጉን ማሻሻል፣ የኦሮሚያን ክልል በአዲስ አበባ ላይ ልዩ ጥቅም እንዳለው መጥቀሳቸውን እንደግፋለን ይላል መንግስት። እነዚህን ሀሳቦች በፍጥነት በስራ እንዲተረጉም እንዲሁም ፖለቲካ ምህዳሩን በማስፋት መሰረታዊ ህገ መንግስቱ የሚፈቅድላቸው መብቶችን ለህዝቡ እንዲመልስም እንጠይቃለን ብሎ የአስቸኳይ ጊዜ አዋጁ የህዝቡን መብት የበለጠ አይጨፈልቅም ሲሉ ጠቅላይ ሚኒስትሩ ያሉትንም አጤነናል ብሎ የስቴት ዲፓርትመንት ማለት የአሜሪካ ውጭ ጉዳይ መስሪያ ቤት መግለጫውን አጠቃልሏል።